ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 22 ቀን 2011 ዓም ፕሮግራማችን ጀመረ።

የቀድሞዋ የሕግ ባለሙያ ሴቶች ማህበር ፕሬዚዳንት የጠቅላይ ፍርድ ቤት ዳኛ ሆነው ተሾሙ። ሁኔታው ስራው ከባድ ነው። ነገር ግን ከእኔ ከፍተኛ በዚህ አካባቢ ያላቸው ሰዎች እንዲኖሩ ይችላሉ። ነገር ግን እኔም ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ከሀገር ውስጥ የሚሆን ከሀገር ውጭ ያለውን

እውቀት በመጠቀም ለውጥ ለማምጣት ስላለብ እየነባን ነው። አዲሷ ተሿሚ ወይዘሮ መዓዛ አሸናፊ ናቸው። በአብይ ርዕስ ዝርዝሩን ይዘናል። ዩናይትድ ስቴትስ በዶክተር አብይ አህመድ የሚመራውን የኢትዮጵያ ለውጥ መደገፏ ተገለጠ። መጽሔት የዜና ዘገባ አለው። በዚህ ላይ ለዛሬ ሐሙስ ሁለተኛው አጋማሽ የሚቀርቡ መደበኛ ቅንብሮች ተዘጋጅተዋል። የጠቅላይ ሚኒስትር የአውሮፓ ጉብኝት ቀጣይ ክፍልም በዚሁ በሁለተኛው አጋማሽ ይቀርባል።

ሰላም ጤና ስጥልን። እንደምን አምሽታችኋል? አድማጮቻችን፣ አዲሱ አበበና አዳኒት ፍስሐ ነን። እስከ አራት ሰዓት ስናስተናግዳችሁ እንቆያለን። ዛሬ ፕሮግራማችን የምትመራው ብርሃን ኃይሉ ስትሆን የቴክኒክ መሐንዲሱም ደግሞ በስፍራው ተሰይሟል። አሁን ወደ ዜናው እንለፍ።

ዘውግን መሰረት ባደረገ የፌዴራሊዝም ስርዓት ምክንያት በተለያዩ የሀገሪቱ ክፍሎች የሚንቀሳቀሱ ግጭቶችና የደቦ ፍትህ በኢትዮጵያ የተገኘውን አንጻራዊ ሰላም አደጋ የጋረጠበት ነው ሲል ሰማያዊ ፓርቲ አስጠነቀቀ። በሀገሪቱ አንድ ትልቅ አማራጭ ፓርቲ ሆኖ ለመውጣትም ራሴን እያዘጋጀ ሆነዋለ አለ። መለስካቸው አመሃ ዝርዝሩን ይዟል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በአዲስ አበባ ለሚገኙ ኤምባሲዎች ወኪሎችና

ለዲፕሎማቲክ ማህበረሰቡ ባዘጋጀው መግለጫ ላይ በወቅታዊ የሀገሪቱ ሁኔታና ፓርቲው አሁን እያከናወንኩ ናቸው ባላቸው ሥራዎቹ ላይ ማብራሪያ ሰጥተዋል። ፓርቲው በሰጠው ማብራሪያ እንዳመለከተው የሀገሪቱን ሁኔታ በስኬትና በስጋት ከፍሎታል። ካለፉት ሰባት ወራት ወዲህ የተገኙ ስኬቶች ናቸው ያላቸውን የፖለቲካና የሕሊና እስረኞችን መፈታት የፖለቲካ ምህዳሩን ለማስፋት የተወሰዱ አዎንታዊ እርምጃዎችን ለምሳሌ

የመሳሪያ ትግልን እንደ ፖለቲካ ትግል አማራጭ ይዘው የነበሩ የተለያዩ ኃይሎችን ወደ ሀገር ውስጥ እንዲገቡ ማድረጉና የመሳሰሉትን ጠቅሷል። በኤርትራና በኢትዮጵያ መካከል ከሀያ ዓመታት ወዲህ አዲስ የተፈጠረውን የሰላማዊ ግንኙነት ጅምርና በቤተ ሃይማኖቶች ውስጥ ተፈጥሮ የነበረውን መከፋፈል ሽሮ ወደ አንድነት እንዲመለሱ ለማድረግ በመንግሥት የተወሰደውን እርምጃም ሰማያዊ ፓርቲ አመስግነዋል።

በዚህ አንጻር ግን በአሁኑ ወቅት ዘውግን መሠረት ባደረገው የፌዴራሊዝም ስርዓት ምክንያት የሚነሱ ግጭቶች ሀገሪቱ ከሰባት ወራት ወዲህ ያገኘችውን አንጻራዊ ሰላምና መረጋጋት እያደፈረሱት ናቸው ሲል የሰማያዊ ፓርቲ መግለጫ ያብራራል። እዚያም እዚህም በተቆጡ ወጣቶች የሚወሰደው የደቦ ፍትሕ እርምጃም ከፍተኛ የሰላም ጠንቅ ሊሆን እንደሚችል ያስጠነቅቃል።

አያሌ የለውጥ እርምጃዎች ተወስደዋል ያለው ሰማያዊ ፓርቲ እርምጃዎቹን ተቋማዊ ለማድረግ አለመሞከሩን በብርቱ ይነቅፋል። ሰማያዊ ፓርቲ በሰጠው በዚህ መግለጫው እንደሚለው ከሆነ በሀገሪቱ እየተካሄደ በሚገኘው ለውጥ አንድ ትልቅ አማራጭ ሆኖ ለመውጣት እውቅ ከሆኑ የፖለቲካ ቡድኖችና ግለሰቦች ጋር ለመተባበርና አንድ ትልቅ ፓርቲ ለመፍጠር እየሰራ መሆኑን

አስታውቋል። ማብራሪያውን የሰጡት የፓርቲው ሊቀመንበር አቶ የሸዋስ አሰፋ፣ ምክትል ሊቀመንበሩ አቶ ጌታነህ ባልቻ እና የውጭ ግንኙነት ኃላፊው ዶክተር ሙሉ ዓለም ወርቅ አገኘው በኢትዮጵያ ሆቴል ነው። በመጨረሻም በስፍራው ተገኝተው ከነበሩ የዲፕሎማቲክ ማኅበረሰቡ አባላትና ከጋዜጠኞች ለቀረቡ ጥያቄዎች ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን።

የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመጪው ማክሰኞ የምክር ቤት ምርጫ ሊካሄድ ጥቂት ቀናት በቀሩበት በአሁኑ ወቅት ሕጋዊ ፈቃድ የሌላቸው ፍልሰተኞችን በሚመለከት አዲስ ፍርሃት ለማስፈን እየሞከሩ ነው ተባለ። በትዊተር ላይ ባወጡት አዲስ ዘመቻ ሁልጊዜ ወደ ሀገሩ ሁለት ጊዜ ይቅርታ፣ ወደ ሀገሩ ተባሮ የነበረ የሜክሲኮ ፍልሰተኛ

ዲሞክራቶች በአሜሪካ እንዲቆይ በመፍቀዳቸው ከአራት ዓመታት በፊት ካሊፎርኒያ ውስጥ ሁለት ፖሊሶችን ገድሏል ሲሉ ከሰዋል። ይህን ያሉት ታዲያ ምንም አይነት ማስረጃ ሳያቀርቡ ነው። በገፍ በተያያዘ ዜና በገፍ ወደ ዩናይትድ ስቴትስ ድንበር እየተጓዙ ያሉትን የማዕከላዊ አሜሪካ ፍልሰተኞችን ለማቆም 15000 የሚሆኑ የዩናይትድ ስቴትስ ወታደሮች ከሜክሲኮ ጋር ወደሚዋሰነው ድንበር ሊላኩ እንደሚችሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገልጸዋል።

አደገኛ ሰዎች ናቸው ብለዋል፣ ፕሬዚዳንት ትራምፕ ስለ ፍልሰተኞቹ ሲናገሩ። ቀደም ሲል ደግሞ በጣም መጥፎ ቀማኞችና ወረበሎች ናቸው ብለዋቸው ነበር። ከኤልሳልቫዶር የተነሳች ወደ ዩናይትድ ስቴትስ ድንበር በመጓዝ ላይ ካሉ ሰዎች መካከል አንዷ የሆነችው ሴት ግን እኛ ማንንም ለመጉዳት ወይም ለመዝረፍ የተነሳን ወረበሎች አይደለንም ሰርተን በላባችን ለመኖር የምንመኝና

የምንጸልይ ሰዎች ነን የሚል ምላሽ ሰጥታለች። እስያ ውስጥ በብዙ መቶዎች የሚቆጠሩ የጉግል ሰራተኞች ዛሬ ለአጭር ጊዜ ከስራ የመውጣት አድማ መጥተዋል። የጉግል ኩባንያ የጾታዊ ወከባና የስራ ቦታ ባህሉን አያያዝ በሚመለከት በዓለም ደረጃ የሚካሄደው ተቃውሞ አካል ነው። አብዛኞቹ ሴቶች የሆኑ በብዙ መቶዎች የሚቆጠሩ ሌሎች ሰራተኞች ደግሞ ዛሬ በዓለም ዙሪያ ካሉት የጉግል ኩባንያዎች

ከስራ የመውጣት አድማ ያደርጋሉ ተብሎ ይጠበቃል። ግዙፍ የኢንተርኔት ኩባንያ የሆነው ጉግል ሰራተኞቹን በማዋከብ ተግባር የተከሰሱ ወንዶች ባለሥልጣኖችን ስለፈጸሙት በደል ሳያሳውቅ በሚሊዮኖች የሚቆጠር ዶላር ከፍሎ ሸኛቸው የሚል ወሬ ባለፈው ሳምንት በኒውዮርክ ታይምስ ጋዜጣ ላይ ከወጣ በኋላ ከስራ የመውጣቱ አድማ እንደተባባሰ ተዘግቧል።

የኢንዶኔዥያ የባህር ኃይል ጠላቂዎች በጃቫ ባህር ላይ ከተከሰተው ቲ ስድስት አስር የላየን አየር መንገድ በረራ አውሮፕላን ጥቁር ሳጥኖች አንዱን ማግኘታቸውን ገለጡ። ጄት አውሮፕላኑ ከጃካርታ እንደተነሳ በጥቂት ደቂቃዎች ውስጥ ነው የተከሰከሰው። ጠላቂዎቹ ዛሬ ለቴሌቪዥን ጣቢያ ዘገባዎች በተናገሩት መሠረት፣ አንደኛውን የአውሮፕላኑን የቀረጻ መሳሪያን ያገኙት በባህር ወለል ላይ ነው።

የሀገሪቱ ባለስልጣናት መሳሪያውን ለህዝብ አሳይተዋል። የኢንዶኔዥያ ብሔራዊ የትራንስፖርት ደህንነት ኮሚቴ ኃላፊ ኮሚቴው ከዩናይትድ ስቴትስ ብሔራዊ የትራፊክ ደህንነት ቦርድ ጋር ይሠራል ብለዋል። የፍለጋ ሰራተኞቹ ቦይንግ 737 ማክስ 8 የተባለው ጄት አውሮፕላን ስብርባሪዎችን ለማግኘት ቀንና ሌሊት ሲሰሩ ሰንብተዋል። ጥቁር ሳጥን በአውሮፕላኖች በረራ ወቅት

ሂደቶቹን ሁሉ የሚመዘግብ መሳሪያ በመሆኑ ስለ በረራው እና አውሮፕላኑ አብራሪው በየብስ ከነበረበት ተቆጣጣሪዎች ጋር ስለተነጋገረው ነገር ወሳኝ መረጃ የሚኖራቸዋል ተብሎ ይጠበቃል። አብራሪው ወደ አውሮፕላን ማረፊያው ለመመለስ ጠይቆ እንደነበርም ተዘግቧል። ባለስልጣናት የላይን አየር መንገድ ጄት አውሮፕላኑ የወደቀበትን ቦታ ለይተናል ብለው እንደሚያምኑ ትናንት ተናግረዋል።

አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ውስጥ ፒትስበርግ በሚገኘው ሲናጎግ ላይ ተኩስ ከፍቶ 11 ሰዎችን በመግደል የተከሰሰው ሰው ዛሬ በዩናይትድ ስቴትስ ፌዴራል ፍርድ ቤት ቀርፎ ቀርቦ ጥፋተኛ አይደለሁም ብሏል። ግድያንና የጥላቻ ወንጀልን ያካተቱ 44 የወንጀል ክሶች ቀርበውበታል። የ46 ዓመት ዕድሜው ሮበርት ባወርስ

ፍርድ ቤት በታየበት ወቅት የቀረቡበትን ክሶች እረዳለሁና ጥፋተኛ አይደለሁም ከማለት በስተቀር ሌላ የተናገረው ነገር እንደሌለ ተዘግቧል። ዩናይትድ ስቴትስ ዋና አቃቢ ሕግ ጄፍ ሴሽንስ ስለ ክሱ ባስታወቁበት ወቅት ተፈጸሙ የተባሉት ወንጀሎች የዚህን አገር እሴቶችን የማይመጥኑ ከይሲዎችና ዘግናኝ ናቸው ብለዋል።

የመን ውስጥ በሁጤው አማጽያንና የሀገሪቱን መንግስት እየረዱ ባሉት ሳውዲ መራሽ ህብረት ኃይሎች መካከል ለቀጠለው ጦርነት ሰላማዊ መፍትሄ ለማግኘት ጊዜው አመቺ ነው ስትል ዩናይትድ ስቴትስ ተናገረች። ቪክተር ቢየቲ ያጠናቀረውን ዘገባ ቆንጅት አየለ ታቀርባለች። የመን ውስጥ በጦርነቱ ምክንያት በሲቪሎች ላይ የሚደርሰው ጉዳት እየተባባሰ መሆኑ

ሰብአዊ ቀውሱም አሰቃቂ ሁኔታ ላይ መድረሱ ስጋቱን እያባባሰው መጥቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ሮበርት ፓላዲኖ በቅርቡ የተባበሩት መንግስታት ድርጅቱ ልዩ ተወካይ ማርቲን ግሪፊት የሰላም ድርድር የሚደረግበትን ሁኔታ የማመቻቸት ስራ እየሰሩ መሆናቸውን አስረድተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አሁን

ከሳውዲ አረቢያና ከተባበሩት የአረብ ኤሚሬቶች እየተነሱ በአማጽያኑ ይዞታዎች ሲቪሎች በሚኖርባቸው አካባቢዎች በሙሉ የሳውዲ መራሹ ህብረት ጥቃት መቆም እንዳለበት ያሳሰቡት ሚኒስትር ፖምፔዮ በዚሁ ወር ውስጥ የትምምን መገንቢያ ምክክር መጀመር አለበት ብለዋል። የተባበሩት መንግስታት ድርጅቱ ቃል አቀባይ ፋርሃን ሀክ የዩናይትድ ስቴትስን ተማጽኖ በደስታ ተቀብለውታል።

የሀገሪቱን ህዝብ በሙሉ ግጭቱ ይበልጡን ተባብሶ ሊደርስ ከሚችለው የከፋ አደጋ ለመታደግ በሚያስችሉ ተጨባጭ እርምጃዎች እንዲስማሙ ልዩ ልዑኩ ከሁሉም ወገኖች ጋር መስራታቸውን ይቀጥላሉ። በሀገሪቱ ላለው የፖለቲካ የጸጥታና የሰብአዊ ቀውስ በአፋጣኝ መፍትሄ እንዲፈልጉም ጭምር።

በተባበሩት መንግስታት ድርጅት የጸጥታ ምክር ቤት የየመን ጉዳይ ኤክስፐርቶች ኮሚቴ አባል የነበሩት ግሬጎሪ ጃንሰን በዚህ የየመኑ ጦርነት እንዲቆም በተያዘው አዲስ ግፊት ሌሎችም ክስተቶች አስተዋጽኦ እንዳደረጉ ነው የሚናገሩት። በቅርቡ የተገደለው ሳውዲ አረቢያዊው ጋዜጠኛ ጃማል ካሾጂ ጉዳይ ሀገሪቱን እየመሯት ካሉት ካልጋ ወራሹ ከልዑል ሞሐመድ ሳልማን ጋር ያላትን ግንኙነት ያሻከረው መሆኑ አንዱ ነው ብለዋል ኤክስፐርቱ።

በሌላ በኩል ግን ሳውዲ መራሹ ህብረት በሁቴ አማጽያን ቁጥጥር ስር ባለችው የወደብ ከተማ ሁዴይዳ አካባቢ በሺዎች የተቆጠሩ ወታደሮችን እያሰፈረ መሆኑ ተገልጿል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።

በዜና የጀመረው ፕሮግራማችን በ19 ና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት። አስተናጋጆቻችሁን ያዳነች ፍስሀዬና አዲሱ አበበና አሁን የዕለቱ አብይ ዘገባ ይቀርባል። የቀድሞዋ የህግ ባለሙያ ሴቶች ማህበር ፕሬዚደንት ወይዘሮ መዓዛ አሸናፊ የፌዴራል ጠቅላይ ፍርድ ቤት ፕሬዚደንት ሆነው ሲሾሙ አቶ ሰለሞን አረዳ ደግሞ ምክትል ፕሬዚደንት ሆነዋል።

የሕዝብ ተወካዮች ምክር ቤት ዛሬ በአካሄደው ስብሰባው በጠቅላይ ሚኒስትር አብይ አህመድ የቀረቡትን ሁለት እጩዎች ያጸደቀ ሲሆን እጩዎቹ ቃለ መሐላ ፈጽመው ሽሞታቸውን ተቀብለዋል። ወይዘሮ መዓዛ በፍርድ ቤቶች ዙሪያ ያሉትን ችግሮች እንደሚረዱና ይህንን ለማሻሻልም ጠንክረው እንደሚሰሩ ለአሜሪካ ድምፅ ተናግረዋል። ጽዮን ግርማ ዝርዝራላት።

ቀደም ሲል የፌዴራል ጠቅላይ ፍርድ ቤቱን በፕሬዝዳንትነት ይመሩ የነበሩት አቶ ዳኜ መላኩ ስልጣንና ኃላፊነታቸውን የመልቀቂያ ጥያቄ የያዘ ደብዳቤ አስገብተዋል።

ምክትላቸውም አቶ ጸጋይ አስማማው ተመሳሳዩን አድርገዋል ተብሏል። ይህን ተከትሎም ጠቅላይ ሚኒስትር አብይ አህመድ በዛሬ ዕለት ጠቅላይ ፍርድ ቤትን በፕሬዝዳንትነትና ምክትል ፕሬዝዳንትነት እንዲመሩ ሁለት ሹመቶችን አቅርበው አጸድቀዋል። ለፕሬዝዳንትነት በእጩነት ያቀረቧቸው የወይዘሮ መዓዛ አሸናፊን ትምህርት ዝግጅትና የስራ ልምድም ለምክር ቤቱ አቅርበዋል። በአዲስ አበባ ዩኒቨርሲቲ በሕግ ትምህርት የመጀመሪያ ዲግሪ ያገኙ በአሜሪካ በሚገኘው

ኬንተክ ዩኒቨርሲቲ በዓለም አቀፍ ግንኙነት ሁለተኛ ዲግሪ ያላቸው በስራ ልምድ በንግድ ሚኒስቴር የህግ ባለሙያ በመሆን ለረዥም ጊዜ ያገለገሉ በከፍተኛ ፍርድ ቤት ዳኛ በመሆን ያገለገሉ በሀገራችን የሴቶች መብቶች እንዲከበሩ የኢትዮጵያ የህግ ባለሙያዎች ሴቶች ማህበር እንዲመሰረት ከፍተኛ ሚና በመጫወት ማበ

በመስራችነትና በስራ አስፈጻሚ ዳይሬክተርነት እያገለገሉ ያላቸውን የሀገር ውስጥና የውጭ ልምድ ታሳቢ ማድረግ ክብርት ወይዘሮ ማዕዛ አሸናፊ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንትነት ፕሬዚዳንትነት የተከበረው ምክር ቤት እንዲሾምልኝ በትህትና እጠይቃለሁ። አዲሷ ተሿሚ የኢትዮጵያ የህግ ባለሙያ ሴቶች ማህበር የቀድሞ ፕሬዚዳንት ወይዘሮ ማዕዛ አሸናፊ ቃለ መሐላ ፈጽመው

ሹመታቸውን ተቀብለዋል። ህግንና ስርአትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ ቃል እገባለሁ። ወይዘሮ ማዕዛ በህግ ባለሙያ ሴቶች ማህበር ፕሬዚዳንት በነበሩበት ወቅት ያከናወኑት ተግባር ድፍረት ወደ ተሰኘ ፊልም ጽሑፍ ተቀይሮም የሆሊውድ የፊልም ባለሙያዎችን ቀልብ ስቦ እንደነበር

ይታወሳል። በተጨማሪም በሴቶች የተቋቋመው የእናት ባንክ አንዷ መስራችና አመራር ናቸው። ጠቅላይ ሚኒስትር አብይ ምክትል ፕሬዚዳንቱን አቶ ሰለሞን አረዳንም ለምክር ቤቱ አስተዋውቀዋል። በህግ የመጀመሪያ ዲግሪ ከአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪያቸውን በዓለም አቀፍ የኢኮኖሚ ህግ የማስተርስ ዲግሪ ከአምስተርዳም ዩኒቨርሲቲ ሌላ ሁለተኛ ዲግሪያቸውን በህዝብ አስተዳደር

ኤምፒኤ ከሃርቫርድ ዩኒቨርሲቲ በዚሁ አሜሪካ በሚገኘው ሃርቫርድ ዩኒቨርሲቲ ሶስተኛ ማስተርሳቸውን በህግ ማስተርስ ዲግሪ ከሃርቫርድ በከፍተኛ ውጤት የተመረቁ፣ የስራ ልምዳቸው በፌዴራል ከፍተኛ ፍርድ ቤት ለረዥም ጊዜ በዳኝነት ያገለገሉ፣ በብዙ ዓለም አቀፍ እና ሀገር በቀል ተቋማት

በሙያ ብቃታቸው የተመሰከረላቸው በመሆኑ ይህ ምክር ቤት መርምሮ የውሳኔ ሀሳቡን እንዲቀበለኝ በአክብሮት እጠይቃለሁ። አቶ ሰለሞን ኃላፊነታቸውን በብቃት ለመወጣት ቃል ገብተዋል። ሕግና ሥርዓትን መሰረት በማድረግ ስራዬን ለመፈጸም ስራዬን ለመፈጸም ቃል እገባለሁ።

ከዚህ ሹመት በኋላ ወይዘሮ መዓዛ አሸናፊን በስልክ አግኝቼ አነጋግሬያቸው ነበር። የጠቅላይ ፍርድ ቤት ፕሬዝዳንትነት ከፍተኛ ስልጣን ነው። ከዚያም በላይ ደግሞ በአሁኑ ወቅት ብዙ ችግሮች የሚነሱበት ኃላፊነትን የሚጠይቅ ቦታ በመሆኑ ሹመቱ ወደ እርሶ ሲመጣ እንዴት ተቀበሉት? ብያቸው ነበር። በሁለት ስሜት ነው የነበረኝ። የመጀመሪያው ደስ ነው ያለኝ ለዚህ ለትልቅ ኃላፊነት መታሰቤ በጣም ደስ ነው ያለኝ። በሌላ በኩል ደግሞ ያንን ያህል

የሀላፊነቱን ክብደትም ስለማውቀው ከትንሽ ሀሳብም ጋር ነው የመጣው ዜናውና ለተወሰነ ጊዜ አንድ ሳምንት እንደዚህ ማሰብ ነበረብኝ እዛ በኋላ ግን ያው ይሄ ሀገራችን ልዩ ሁኔታ ምስጠነች በአሁኑ ጊዜ እና እንዲህ አይነት ምናልባት በእድሜ አንድ ጊዜ የሚመጣ አጋጣሚ ሲኖር መቀበል አለብኝ ወደሚለው ህ ተቀብያዋለሁ ግን አሁን በጣም ደስ የሚል ውሳኔ አድርጌን ተገንዝቤያለሁ

ጠቅላይ ፍርድ ቤት ብቻውን ጠቅላይ ፍርድ ቤት አይደለም። የፌዴራል ከፍተኛ ፍርድ ቤትን፣ መጀመሪያ ደረጃ ፍርድ ቤትን ጭምር ነው የሚያስተዳድረው። የተወሳሰቡ ጥያቄዎች የሚነሱበት ለምሳሌ እንደ ሙስና እንደዚሁም ደግሞ ፍትሕ በአግባቡ አለማግኘት ቅሬታዎች የሚነሱበት ትልቅ አካል ነው እና እሱን በተመለከተ ከፍርድ ቤት አካባቢ ከዳኝነት አካባቢ ራቅ ብለው ቆይተዋል እና እንዴት ነው ሊመሩት ያሰቡት ውይይት ያደረጉበት ሹመቱ ከመቀበሉ በፊት ሲቀርብ ነው።

ጥያቄው ትክክል ነው ጥያቄው ሲቀርብልኝ ከተለያዩ የህግ ባለሙያዎች የቅድሞ ዳኞች ጋር ከጠበቆችን ጋር ተነጋግር ያለሁ እንዳልሽው እቅ ያለሁ ከፍርድ ቤት እውነት ነው ነገር ግን እዚህ የዳኝነቱ የመሪነት ቦታ ትልቁ ስራ መሪነትን የመስጠት ጉዳይ ነው እንደሚታወቀው እንግዲህ የጠቅላይ ፍርድ ቤት ፕሬዚደንት ስራ አንዱም ያው የዳኝነት ስራ በመሆኑ

የዳኝነት ስራ አለበት። ከዛ ውጭ ግን የአስተዳደር የዲፕሎማሲ፣ እንደገና ደግሞ ከአስፈጻሚው ጋር ከህግ አውጪው ጋር መልካም ግንኙነት በመፍጠር የሚሰሩ በርካታ ስራዎች አሉ። ስለዚህ እኔ ፍርድ ቤት ከወጣ በኋላ የተለያዩ ስራዎችን ይሰርቻለሁ ሀገር ውስጥም ይሆን በዓለም አቀፍ ደረጃ እና እነዚህ

ያካበትኳቸው ልምዶች ይሄ እዚህ ቦታ ላይ አመራር ለመስጠት በጣም ይረዱኛል ብዬ ነው የማስበው። ና ስለዚህ እንዳልሹ ቦታው ከባድ ነው፣ ብዙ ስብስብ ጥያቄዎች ያሉበት ነው። ነገር ግን አመራር ሰጥቼ ከሌሎች ጋር ተባብሬ ጠንካራ ፊል ፈጥሬ ጉዞውን ጀምራለሁ ብዬ ነው ስለዚህ አሁን እንደተረዳሁት ከእርሶ ችግሮቹን ይረዷቸዋል፣ ችግሮቹን ያውቋቸዋል ማለት ነው

አውቃለሁ በኢትዮጵያ ውስጥ የሚኖርኩት ለእኔ ትልቅ አንድ ጥቅም ያለኝ አለም አቀፍ ድርጅት ብሰራ ከኢትዮጵያ አልወጣሁም በስራዬ እና ከህብረተሰቡ ጋር ነው የምኖረው ህብረተሰቡ ውስጥ ነው ያለሁት ከህግ ባለሙያዎች ጋር እገናኛለሁ እና አለኝ ጠቅላላ ግንዛቤ አለኝ ሌላው እንግዲህ እንዳልኩት የዳኞች ከሙስና ጋር በተያያዘ ከሚነሳው ችግር ፍትህ ለማግኘት የሚወስደው ጊዜ ከሱ ከሚነሳው ችግር

ችግር በተጨማሪ በዳኞች በኩል ደግሞ በነጻነት የመስራት የዳኞች ነጻነት አለመጠበቅ፣ እንደዚሁም የዳኞች አስተዳደር ጉባኤ የተወከሉት ለምሳሌ ዳኞች አንድ ዳኛ ብቻ መወከሉ እና በባለስልጣናት መያዙ የዳኞችን ነጻነት ይሻማል የሚል ቅሬታ ደግሞ ይሰማል። በዚህ በኩልስ ይሄ መረጃ አሎት? ይሄንን ጉዳይ ለመዳሰስስ ለመንካትስ ያሰቡት ነገር አለ? የሀላፊነት

ጥያቄ ሲቀርብልኝ የመጀመሪያው ውይይት ያደረግኩት ከኃላፊዎች ጋር የዳኝነት ነጻነት ኢትዮጵያ ውስጥ ለማምጣት መስራት መቻለን ነው ማረጋገጥ መጀመሪያ የፈለግኩት ይሄንን። አሁን ያለው የመንግስት አመራር ፍላጎቱ እንደሆነ ጥርጣሬ አልነበረኝም። ምክንያቱም እኔ ነጻ ሰው ነኝ፣ የትኛውም ፖለቲካ ወገንተኝነት የለኝም። ስለዚህ እኔ ለዚህ ኃላፊነት ስጠየቅ

ፍርድ ቤቱ ነጻ ፍርድ ቤት እንዲገነባ ኃላፊዎቹ ህዝብ ተወካዮች ምክር ቤቱን ጭምር ዛሬ ባደረገው ውሳኔ አረጋግጠልን። ከዛ ውጭ በግል ካደረኩት ውይይት ሌላ ትላንትና ሚኒስትር ዶክተር አብይ አህመድ ፍራንክፈርት ባደረጉት ንግግር ነጻ ፍርድ ቤት ማቋቋም ትልቁ ራእያቸው የመንግስታቸው ራእይ እንደሆነ ገልጠዋል።

ዛሬም ፓርላማ ምንና የዳኞች አስተዳደር ጉባኤ አወቃቀሩ ምን ይመስላል? ተግባሩ ምንድን ነው? በምን መልኩ ብሻሻል ነው ወደ ፈለግ ነው ወደ ህዝብ ለማድረስ የምንችለው የሚለው ሁሉ እንግዲህ የሚታዩ ናቸው ማለት ነው። እና ይሄ የጋራ ራዕይ ካለ አስፈላጊ እርምጃዎች ሁሉ በሂደት ይወሰዳሉ። መሻሻል ያለባቸው እርምጃዎች ሁሉ ይወሰዳሉ ማለት ነው

መሻሻል አስፈላጊ የሚሆኑ እርምጃዎች ይወሰዳሉ ማለት ነው። እንግዲህ ዛሬ ለሀገር ውስጥ መገናኛ ብዙኃን አጭር በሰጡት ቃለ ምልልስ በህግ አምላክ የሚለው አባባል የሚከበርበትን የፍትህ ስርዓት ለመገንባት እንግዲህ እንሰራለን ብለዋልና ምን ማለት ነው? እስቲ ለእኛም ለአድማጮቻችን ያብራሩልን። እሱ በተመለከተ እዛ ኢንተርቪው ላይ እንዳልኩት

እኔ ድሮ በማደግበት ጊዜ የህግ አምላክ ሲባል ከፍተኛ ክብደት ነበረው። ሰዎች አንድ ሰው የህግ አምላክ ሌላውን ሲል መንገድ ላይ እንኳን ይቆማሉ። ያ ምንድነው የህግን የበላይነት ላይ ህዝቡ ከፍተኛ አመኔታ ነበረው። አሁንም የኢትዮጵያ ህዝብ ህግ ወዳጅ ነው፣ ህግ አክባሪ ነው። ነገር ግን ፍትህ ሊደርስ ስላልቻለ ወደ ህዝቡ

ህግ ላይ ያለው እምነት በመጠኑም ቢሆን እየተቀነሰ እየተሸረሸረ መጥቷል። እንግዲህ ህግ ወረቀት ላይ ብቻ መሆኑ በቂ አይደለም። ህግን ተግባራዊ የሚያደርገው መጨረሻ ላይ ፍርድ ቤት ነው። አንድ ሰው በመንግስት አካል ቢበደል ወይንም ደግሞ በሌላ ግለሰብ ቢበደል መጨረሻ ላይ ደግሞ ፍትህ የሚያገኘው ከፍርድ ቤት ነው። ፍርድ ቤቶች ደግሞ የተቀላጠፈ ፍትህ፣ ፖለቲካ ጫና እንዲሁም ደግሞ ከሙስና የጸዳ ፍትህ መስጠት

ካልቻሉ ህግ ራሱ ትርጉሙን ያጣል ማለት ነው እና በዚህ ምክንያት እንግዲህ የህግና የፍትህ ግንኙነትንም ህዝቡ እንደገና በአዲስ መልክ እንዲረዳውና ይሄ ግንኙነቱ ትርጉም እንዲያገኝ እንሰራለን ብዬ ነው የማስበው። እንግዲህ ወይዘሮ ማዕዛ ጠቅላይ ሚኒስትር አብይ አህመድ አዲሱን ካቢኔያቸውን ከማቋቋም ጀምሮ ሴቶችን የመሾም ሴቶችን ወደ አመራር ቦታ የማምጣት አካሄድ የፈጠረው እድል ነው ወይስ እርሶ

ብቃት አለኝ ይሄንን ቦታ መምራት እችላለሁ እንዳሉት በህግ አምላክ ተብሎ ሰዎች የሚቆሙበትን ህግ የተረጋገጠበትን ወይም የፍትህ ሥርዓቱ የሚሻሻልበትን ሥርዓት የመገንባት አቅም አለኝ ብለው ያስባሉ? እኔ በቂ ልምድ በቂ አቅም አንድ ብዬ

የሚጠበቅብኝ ለመፈጸም ሁኔታው ስራው ከባድ ነው። ነገር ግን ከኔ ከፍተኛ ልምድ በዚህ አካባቢ ያላቸው ሰዎች እንዲኖሩ ይችላሉ። ነገር ግን እኔም ባለኝ የአመራር ችሎታ ቡድን መስርቼ በመስራት ችሎታዬ ያለውን ሀገር ውስጥ የሚሆን ከሀገር ውጪ ያለውን እውቀት በመጠቀም

ለውጥ ለማምጣት እንችላለን ብዬ ነው የማምነው። የህግ ባለሙያዎች ሀገሮች ያሉትም በሀገራችን ባለው የፍትህ ሁኔታ ባለው ጉድለት ብዙ የሚቆጩ ናቸው። ብዙ ሰው አስተዋጽኦ ለማድረግ ይፈልጋል። ስለዚህ ያንን የማስተባበር እና የዛንብሎ አቅም የመጠቀም የአመራር

አቅም ስላለኝ በራሴ በሙሉ እምነት አለኝ። ኃላፊነት እወጣዋለሁ። የህገ መንግስቱ አጣሪ ጉባኤ ሊቀመንበርም ይሆናሉ ና በአሰራር እስካልተቀየረ ድረስ የጠቅላይ ፍርድ ቤት ፕሬዝዳንት የህገ መንግስት አጣሪ ጉባኤ ፕሬዝዳንትም ይሆናል። ይሄ ቦታ ደግሞ ከሀገሪቱ ውስጥ አሁን በተለይ በተለያየ ቦታ የሚነሱት

ህገ መንግስቱን ተከትሎ የሚነሱት ጥያቄዎች በቀጥታ ወደዛ የመምጣት እድላቸው ሰፊ ነው የሚሆነውና እሱንስ እንዴት ነው የሚመሩት?

በህገ መንግስታችን እንደተቀመጠው የህገ መንግስት አጣሪ ጉባኤ ነው ህገ መንግስቱን የመተርጎም ስልጣን የተሰጠው። በእኛ ሀገር ፍርድ ቤቶች አይደሉም። በሌላ ሀገር መደበኛ ፍርድ ቤቶች፣ በተለይ የበላይ ፍርድ ቤቶች ህገ መንግስት የመተርጎም ስልጣን አላቸው፣ ወይንም ደግሞ ህገ መንግስታዊ ፍርድ ቤት የሚባል የተለየ ፍርድ ቤት ይቋቋማል። የእኛ ሀገር ግን ትንሽ ለየት ያለ ነው። ህገ መንግስቱ ውስጥ የተቀመጠው እና እንዳልሹ በፌዴሬሽን ምክር ቤት ያለው የህገ መንግስት አጣሪ ጉባኤ ነው

የህገ መንግስት የመተርጎም ስልጣን የተሰጠው። ስለዚህ እኔ በግሌ ህግ ባለሙያ ሴቶች ማህበር ያለው በማህበራችን በኩል ለህገ መንግስት አጣሪ ጉባኤ ጉዳይ አቅርበን እናውቃለን። ህገ መንግስታዊ አደለ ብለን ያመንበትን ፍርድ ለአጣሪ ጉባኤ ውሰድ ውሳኔ የተገኘበት ሁኔታ አለ እና እናቃቸው እና የተከታተልኳቸው ጉዳዮችም አሉ። ስለዚህ የዚህ የአጣሪ ጉባኤውን

የመሰብሰብና መምራት ችግር አይኖርም። በጣም አመሰግናለሁ ወይዘሮ መዓዛ። የመጀመሪያ ቀን ላይ ነው ያገኘኑት፣ እርስዎም እንደጠቀሱት ደግሞ በጣም ብዙ ጉዳዮች እንደሚጠብቁት ተናግረዋል እና መልካም የስራ ዘመን እያልን በቀጣይ ደግሞ ምን አከናወኑ ምን ሰሩ ብለን ጠብቀን መልሰን እንደውላለን። መልካም የስራ ጊዜ ሁንሎት በጣም አመሰግናለሁ።

የዕለቱን አብይ ርዕስ ነበር ያደመጥነው። ወደ መጽሔቱ ዝርዝር እንሄዳለን። የትግራይን ክልል ከአማራ ክልል የሚያገናኘው ዓላማጣ ቆቦ መስመር ለተሽከርካሪዎች ከተዘጋ አራት ቀናት አስቆጥሯል። መንገዱ የተዘጋው በዓላማጣ ከተማ የታሰሩ ሰዎች እንዲፈቱላቸው በጠየቁ የቆቦ ከተማ ወጣቶች ነው ተብሏል። የሰሜን ወሎ ዞን ፖሊስ መምሪያ እንዳስታወቀው ችግሩን በሰላማዊ መንገድ ለመፍታት ውይይት እየተካሄደ ነው። የዓላማጣ ከተማ ነዋሪዎች በበኩላቸው

መንገዱ በመዘጋቱ ለስራቸው እንቅፋት እየፈጠረባቸው መሆኑን ይናገራሉ። ሙሉጌታ አጽባ ከመቀሌ ዘገባ ልኳል።

ትግራይ ከአማራ ክልል የሚያዋስናትና ወደ መሀል አገር ማመላለሻ የሆነውን ቆቦ መስመር መንገድ ተዘግቷል። ይህ መንገድ የተዘጋው ከአስር ቀናት በፊት ባላማጣና አካባቢዋ በተፈጠረው ግጭት የሰው ሕይወት ጠፍቷል፣ ንብረትም ላይ ጉዳት ደርሷል። ከዚህ ጋር በተያያዘ የቆቦና አካባቢዋ ነዋሪዎች መጀመሪያ መንገድ ዘግተው እንደነበረ ነው የሰሜን ወሎ ዞን ፖሊስ መምሪያ አዛዥ ኮማንደር ሀብታሙ ሲሳይ የተናገሩት። መንገድ መጀመሪያ ሲዘጋ በመረዳዳት እንደተከፈተ የገለጹት ኮማንደሩም ኋላ ግን ከቆቦ ወደ ትግራይ የገቡት ተሽከ

ተሽከርካሪዎች እና ሰራተኞች ተደብድበዋል በሚል ዳግም እንደተዘጋ ገልጿል። ምንም አሁን ከትግራይ አይደለም ሙሉ ዝግ ነው፣ ለማንኛውም ተሽከርካሪ ዝግ ነው። በቃ ከአላማጣም ከወጀም ከቤትኛውም አያልፍም ዝግ ነው። በቃ ሙሉ ዝግ ነው። ተሽከርካሪው ሁለተኛ ተሽከርካሪ ላይ እንጂ ምንም አይነት የንብረትም ሆነ ሰው ላይ የደረሰ ጉዳት የለም። ሰውም ላይ የሚደረግ እንግልት የለም፣ በአሁኑ ሰዓት ማለት ነው። እንዳሁም በእግር የሚመጡት በትራንስፖርት የቀረበላቸው የተሸጋገሩ ነው። አሁን የትራንስፖርት ግንኙነቱ ነው የተቋረጠው እንጂ

በሰዎች ላይ የሚደርስ እንግልትም ሆነ በንብረት ላይ የደርሰም ጉዳት የለም። የቆቦ ከተማ ነዋሪ የሆነው አበበ ጫኔ የተባለ አስተያየት ሰጪ መንገዱ የዘገው አካላት ፍላጎታቸው ባላማጣ ከተማ ያለውን ልዩ ኃይል ወደ ነበረበት እንዲመለስና በከተማው በተፈጠረ ግጭት የተነሳ የታሰሩትን ደግሞ ያለ ቅድመ ሁኔታ እንዲፈቱ በመጠየቅ መሆኑ ገልጿል።

युद्ध भूकंसर मार्ग के दुम्हानों देश दल का हो मिसाल के रूप से चाऊनी नंगे दिन जर्स्टवार हंजरी से कटने रहते हैं मो ज्यादा मिनट तेरी होने का अलग नहीं है मिसाल के रूप से तीसरा दिन हो ज्यादा मिनट तेरी होने का मिलतो तीसरा तो मिलनारे सुंदर सांसरण तल्जावत रहते हैं मो

ልዩ ኃይሉ ህዝቡ ቁጥር በላይ ነው ያለውና ህዝቡ መውጣ ነው። አሁንም ጥያቄ ከሆነ እሱ ወደ ቀድሞው የነበረበት ሁኔታ ይመለስ የሚል ነው ጥያቄው። የሰቦ ከተማ ወጣት ማለት ነው በአላማጣ ከተማ ለተፈጠረው እናንተ በምን ምክንያት ነው ይህንን ማለት የቻላችሁት ብዬ ጠይቄዋለው። በሁሉም የኢትዮጵያ አካባቢ የሚፈጠረው ነገር ያገባናል፣ እንኳን የአላማጣ ከተማ የቅርባችን ሲል መልስ ሰጥቷል።

መንገዱን የተዘጋው በአካባቢው ማህበረሰብ በተለይ በወጣቱ ነው ከትግራይ ክልል ይሁን ከአማራ ክልል ተጓዦች በሁለቱም ክልሎች ወሰን ሲደርሱ መንገድ በመዘጋቱ የዘጉት አካላት ደግሞ ለተሳፋሪዎች በማውረድ በእግራቸው ወሰኑን እንዲሻገሩ እያደረጓቸው ነው ጉዟቸውንም በሌላ መኪና ይቀጥላሉ እንጂ መኪና ማለፍ አይፈቀድላቸውም አንዳንድ ሰዎች ደግሞ በባጃጅ በመጠቀም በውስጥ ለውስጥ በበረሃ እየተሻገሩ ናቸው ተብሏል ያላማጣ ከተማ ነዋሪ የሆነው ስሙ እንዲጠቀስ ያልፈለገ በንግድ ስራ የተሰማራ አስተያየት ሰጪ

ከአዲስ አበባ ንብረቱን ጭኖ ወደ ከተማው እየተመለሰ በነበረበት ጊዜ መንገድ በመዘጋቱ ንብረቱ ቆቦ ትቶ ወዳላማጣ ብቻውን መምጣቱ ገልጿል።

አዲስ አበባ እየመጣሁኝ አለማታ ነዋሪ ነኝ። ና ያው ንብረቴን በጊዜ እንዲገባልኝ ይፈልግ ነበር፣ ግን ያው እዛ ቆቦ ባለው ችግር ምክንያት እቃየን በጊዜ አልገባም። እኔም ለእንግሊዝ ያለውኝ ንብረቴ ቆቦ ነው ያለው። እኔ ገብቻለሁ አለማታ መንገዱ በመዘጋቱ በእግሬ በእግሬ ነው የመጣሁት። ራሱ ከቆቦ ዋጃ በእግሬ ነው የገባሁት። መንግስቴም የሚያደርገው ነገር ካለ ምን አለ ሰላም ቢያደርግልን ደስ ይለን ነበር። መንገዱን ቢያስደቅቅልን እና የሆነ ነገር መፍትሄ የሚሰጠን ደስ ይለን ነበር። መንገዱን ዳግም ከተዘጋ አራት ቀናት ማስቆጠሩን የገለጹት ኮማንደር

ኮሚሽነር ሀብታሙ ይህንን በሰላማዊ መንገድ ለመፍታት ውይይት እየተካሄደ መሆኑን ገልጿል መንገዱን ዘግቷል መንግስት በቃ መፍትሄ ይስጠን ነው በቃ መንግስት መፍትሄ አካባቢው ጋር ሁለቱም መንግስታቶች ሁለቱም ክልላሎች ተቀራርበው በቃ የጋራ መፍትሄ ያስቀምጡልን ነው በቃ ስጋት አለብን ወደ ባሰ ግጭት ከመግባታችን በፊት መፍትሄ ይምጣና መንገዱን ዘግተን መንግስት ለጠየቅናቸው ጠየቅን ምላሽ ይስጥ ነው በቃ ጥያቄያችን ለአሜሪካ ድምጽ ሙልጌታ አጽቡሃ መቀለም

ሙልጌታ ጽባሃን ለዘገባው እናመሰግናለን። የአሜሪካ መንግሥት የዶክተር አብይን የለውጥ አካሄድ እንደሚደግፍ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይነር ተናገሩ። አምባሳደሩ ዛሬ በጅማ ጉብኝት ያደረጉ ሲሆን ከጅማ ዩኒቨርሲቲ ተማሪዎች ጋርም ውይይት አድርገዋል። ሙክታር ጀማል ዝርዝር ዘገባ አለው። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር

በዛሬው ዕለት በጅማ ባካሄዱት ጉብኝት አሜሪካን ኮርነር የሚባለውን በጅማ የሚገኝ ቤተ መጻሕፍትን በመጎብኘት እዛ ውስጥ ያሉትን ወጣቶች ተስጦና እንቅስቃሴያቸውን አበረታተዋል።

በመቀጠልም በጅማ ዩኒቨርሲቲ በነገይቷ ኢትዮጵያ ሀገር ግንባታ ላይ የወጣቶች ሚና በሚል ርዕስ አምባሳደር ማይክል ሬነር ሰፊ ንግግር አድርገዋል። በንግግራቸው ውስጥም ወጣቶች የበለጠውኑ ጠንክረው ሰርተው ሀገር ለመለወጥ ድርሻ እንዳላቸውና ይህንንም ለማድረግ እንዲነሳሱ ለወጣቶች ጥሪ አቅርበዋል። ይህን ተከትሎ በውይይቱ ላይ የተሳተፉ የጅማ ዩኒቨርሲቲ ተማሪዎችም

ለአምባሳደር ማይክል ሬነር መንግስታቸው ኢትዮጵያን በሀሳብና በእውቀት ሽግግር ሊደግፍ እንዲችል ጥሪያቸውን አቅርበዋል። በኢትዮጵያ ይህንን ለውጥ ለማምጣት ወጣቶች ትልቅ አስተዋጽኦ አበርክተዋል። ይህንን ለውጥ ወደ መንገድ አስገብቶ የተሻለ ለመገንባት

ኢትዮጵያ ምን ያስፈልጋታል ብለው ነው እርስዎ አምባሳደር እኛን የሚመክሩን? የወጣቶቹ አስተዋጽኦ ከዚህ አንጻርስ እንዴት ነው መቃኘት ያለበት? ብሎን የጠየቀው አምባሳደር ማይክል ሬነርም የተነሳው ጉዳይ ትክክል መሆኑን አንስተው በተለይ በአሁን ጊዜ ለውጥ ውስጥ ያለችዋን ኢትዮጵያን ለመደገፍ መንግስታቸው በትጋት እንደሚሰራም ተናግረዋል። እኛም በስራው ውስጥ አለን

የዩናይትድ ስቴትስ ምሁራን በኢትዮጵያ ዩኒቨርሲቲዎች ውስጥ እንዲያስተምሩ የምናመጣበት መርሃ ግብር አለ። የኢትዮጵያን ምሁራን ወደ ዩናይትድ ስቴትስ የምንወስድበትም የልውውጥ መርሃ ግብር አለ። ከመካከላችሁ በዚያ መርሃ ግብር ውስጥ የተሳተፋችሁ ያላችሁ ይመስለኛል። እስካሁን ያልተሳተፋችሁም በቅርቡ ትሳተፋላችሁ የሚል ተስፋ አለኝ። ብዙ መስራት እንዳለብን ብዙዎቻችን እንስማማለን ብዬ አስባለሁ። የዶክተር አብይ ራዕይ ወደ እውንነት እንዲመነዘር

ለኢትዮጵያውያን በተለይ ደግሞ ለወጣት ኢትዮጵያውያን ችግሮች መሰረታዊ ምክንያቶች መፍትሄ ለማግኘት ማድረግ የምንችለውን ሁሉ ማድረግ ይኖርብናል። ጅማ ዩኒቨርሲቲ ይህንን አይነት ውይይት ማዘጋጀት ያስፈለገው ወጣቶቹ በለውጥ ውስጥ ትልቅ አስተዋጽኦ ሲያበረክቱ እንደ መቆየታቸው መጠን አሁንም የሀገር ግንባታ ላይ የራሳቸውን አሻራ እንዲያስቀምጡ ተፈልጎ መሆኑን የጅማ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር ፍቅሬ ለሜሳ ለአሜሪካ ድምፅ ተናግረዋል።

ምክንያቱም እንደ ሀገራችን አብዛኛው ዜጋ ወደ ሰባ ፐርሰንት የሆነው ወጣት ነው። እነዚህም ደግሞ ብዙዎቹ ትምህርት ቤት ላይ ነው ያሉት እና የዚች ሀገር እጣ ፈንታ እነዚህ ላይ የተመሰረተ ነው ማለት ነው። ያ ከሆነ ደግሞ የተለያዩ ልምዶች መቀሰም አለባቸው በወጣቶች። ስለዚህ ሌሎች ሀገሮች ልምድ ምን ይመስላል፣ አሜሪካ ወጣቶች ምንድን ነው የሚሰሩት፣ አገሪን ትራንስፎርም ከማድረግ አንጻር ወደፊት ለማሳደግ

ከሚደረገው እንቅስቃሴ አንጻር ምን መሆን አለበት የሚለውን አምባሳደሩ ልምዳቸውን ተማሪዎቻችን እና ሰራተኞቻችን እንዲ ሼር እንዲያደርጉ ነበር ማለት ነው። አምባሳደር ማይክል ሬነር ወደ ጅማ ከመጡበት አንደኛው፣ ሌላኛው በነገው እለት የሚከወነው የጅማ አባጅፋር ቤተ መንግስት

ጥገናን በተመለከት ከእድሜው ብዛት እርጅና ተጫጭኖት አደጋ ላይ እየወደቀ ነው እየተባለለት ያለው የአባጅፋር ቤተ መንግስት በአሜሪካ መንግስት ድጋፍ የቅርስ እደሳ ብቃትና እውቀቱ ባላቸው ባለሙያዎች ተደግፎ ጉዳዩ እንዲከናወን አምባሳደሩ ይህንን መክፈቻም ለማድረግ ወዲህ መምጣታቸውን የጅማ ከተማ ከንቲባ አቶ መክዩ ማመድ ነግረውኛል። በአሜሪካን ድጋፍ በጅማ ከተማ የሚሰሩ የተለያዩ ፕሮጀክቶች አሉ። ለምሳሌ ቤተ መጻሕፍቶች አሉ። እንዲሁም በጤና በሲዲሲ በሆስፒታ

ዙሪያ ላይ የሚሰሩ ነገሮች አሉ። የበለጠ ደግሞ በቀጣይ የሚንሰራቸው ስራዎች አሉ። በጤና በትምህርትና፣ እንዲሁም በወጣቱ አካባቢ ላይ የሚንሰራቸው ስራዎች ላሉ በዚህ ጉዳይ ላይ ሰፊ ውይይት ለማድረግ ና በዚህ ላይ አንድ መግባባት ላይ መድረስ ይህን ሁለት አላማ ይዞ ዛሬ ጅማ ለጉብኝት ይገኛሉ ማለት ነው። ለአሜሪካ ድምጽ ለተጠናከረ ዘገባ ሙክታር ጀማል ነኝ ከጅማ።

ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። አሁን ሰአቱ ከምሽቱ ሶስት ሰዓት ከ ሰላሳ አምስት ደቂቃ ሆኗል። ይህ ወደ ቀዳሚው የሁለተኛ ክፍል ቅንብር እናልፋለን። ጠቅላይ ሚኒስትር አብይ አህመድ በትናንትናው እለት በተለያዩ የአውሮፓ ሀገሮች ከሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያ ጋር

ኢትዮጵያ ውስጥ ባሉ የማህበረሰቡ ጉዳዮች ዙሪያ ጥያቄና መልስ አካሄደዋል። በትናንትናው ምሽት ለዛሬ ይዘን እንደምንቀርብ ቃል ገብተን ነበርና ጽዮን ግርማ እንሆ ሁለተኛውን ክፍል ይዛ ቀርባለች። ጠቅላይ ሚኒስትር አብይ አህመድ ትናንት በጀርመን ፍራንክፈርት አሬና ስታዲየም ከኢትዮጵያውያንና ትውልደ ኢትዮጵያ የአውሮፓ ነዋሪዎች ጋር ባደረጉት ውይይት ከተለያዩ ማህበረሰብ ተወካዮች ብዙ ጥያቄዎች ቀርበውላቸው ነበር

ጥያቄዎቹ ኢትዮጵያ ውስጥ ባሉ ወቅታዊ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ የአየር ንብረት ጉዳይንም ጭምር

የዳሰሱ ነበሩ። የአካባቢያዊና ከምስራቅ አፍሪካ ሀገራት ጋር ያሉ ግንኙነቶችን በተመለከተም ጥያቄዎች ተነስተዋል። ተደጋግመው የተነሱትና ትኩረት የተደረገባቸው ጥያቄዎች በሀገሪቱ ውስጥ ያሉ የእርስ በርስ ግጭቶች፣ መፈናቀል፣ የብሔርና የአንድነት አነጋጋሪ ጉዳዮችም ነበሩ። ከሰላም ማረጋገጫ ዲሞክራሲያዊ መሣሪያዎች አንዱ የህግ የበላይነትን ማስከበር ሲሆን፣ ይህን ይሁን ለማድረግ ምን እርምጃዎች ለመውሰድ አቅደዋል?

አቶ አፈወርቅ ተፈራ የተባሉ የኢትዮጵያውያን ውይይትና ትብብር መድረክ እንደተወከሉ የተናገሩ ግለሰብ ካቀረቧቸው ጥያቄዎች የተወሰነውን ክፍል ቀንጨብ አድርጌ ነበር ያስደመጥኳችሁ። በሀገሪቱ የህግ የበላይነት መከበር አስፈላጊነትን ያስገነዘበ ጥያቄም ተነስቶ ነበር። ከሰላም ማረጋገጫ ዲሞክራሲያዊ መሣሪያዎች አንዱ የህግ የበላይነትን ማስከበር ሲሆን፣ ይህን ይሁን ለማድረግ ምን እርምጃዎች ለመውሰድ አቅደዋል

የተቋማት ገለልተኝነትም

ተጠይቋል። በአገሪቱ ውስጥ በአሁኑ ወቅት እየተለመደ የመጣ ነው የተባለ የደቦ ፍትህም ተነስቷል። ስዊዘርላንድ ከሚኖሩ ኢትዮጵያውያን መላካቸውን የገለጹት አቶ ንጉሱ ለገሰ ብዙ ጥያቄዎችን አንስተዋል። በአሁኑ ጊዜ በሕዝባችን ላይ በተለያዩ ኃይሎች እየተካሄደ ያለው የወከባ የመፈናቀልና አልፎ አልፎም የግድያ ሁኔታ በአስተማማኝ ሁኔታ የሚቆመው መቼ ነው? ከቤልጅየም የመጡት ህሊና በለጠም የተባሉ ከውጭ አገር ወደ አገሩ ውስጥ

ከገቡ ድርጅቶች ጋር ስለተደረጉ ስምምነቶች ጠይቀዋል። የትጥቅ ትግልን አማራጭ ይዘው ይታገሉ ከነበሩ የተለያዩ ድርጅቶች ጋር ያደረጋቸዋቸው ስምምነቶች በምን መርሆች እና መግባባቶች ላይ የተመሰረቱ ናቸው? እና ከኤርትራና ከሌሎች መካከለኛው ምስራቅ ሀገራት በምን አግባብ እና የውጭ ግንኙነት ፖሊሲ ነው ኢትዮጵያ ብሔራዊ ጥቅሟን የምታራምደው?

የኔዘርላንዱ አቶ ስራፌል ደግሞ የለውጡን ቀጣይነት የተመለከተ ጥያቄ አንስተዋል። የተገኘው ለውጥ አስማኝና ዘላቂ እንዲሆን ለማድረግ እንዲሁም ተቋማዊ መሰረት እንዲኖረውም የተለያዩ ክልሎችና ከተሞች ጉዳይ በስም እየተጠቀሱ ተነስተዋል፣ ተዳስሰዋል። አዲስ አበባም አልተረሳችም።

የአዲስ አበባ ከተማ ባለቤትነት ጥያቄ ከመቼውም በላይ በአንዳንድ ብሔርተኛ ድርጅቶች ጎልቶ እየተሰማ ነው። መንግስት እስካሁን ስለ አዲስ አበባ ባለቤትነት ጥርት ያለ አቋም አላሰማም። በተጨማሪም አዲስ አበባ ራሱን በራሱ የማስተዳደር ህጋዊ መሰረት ያለው የከተማው ምክር ቤት አባል ያልሆኑ ፖለቲከኞች ሲሾሙ ይታያል። ይህ ሁኔታ ችግሩን ይበልጥ አያሳስበውም ወይ? የእርስ መንግስት የአዲስ አበባን

ነት በተመለከተ ያለው ቁርጥ ያለ አቋም ምንድን ነው? ጠቅላይ ሚኒስትር አብይ ውይይት ሲያደርጉ የረሱት ማህበረሰብ ክፍል አለም ተብለዋል። የተለያዩ ህብረተሰብ ክፍሎችን እንዳወያዩ ይታወቃል። ነገር ግን አጠገቡ ያለውን የአዲስ አበባ ነዋሪያን በተለይም ደሃውን ህብረተሰብ ክፍል እስካሁን አላነጋገሩትም እና በዚህ ላይ የታሰበ ነገር ካለ ጠቅላይ ሚኒስትሩ በጥያቄዎቹ ላይ ምላሽ ሰጥተውባቸዋል። ችግሮችና ፈተናዎች እንዳሉም አረጋግጠዋል

ግን ደግሞ እንሻገራቸዋለን ሲሉ ተስፋ ሰጥተዋል። እርሳቸው ስልጣን ላይ ከወጡ ጊዜ ጀምሮ ችግሮች መበራከታቸውን መነሳቱን በተመለከተም በአሁኑ ወቅት ሰላም የለም በተለይ እርሶ ከመጡ በኋላ እዚህም እዚያም ችግር በስቷል የሚልና አያይዘውም የህግ የበላይነትን ጉዳይ አንስተዋል። እውነቱን ለመነጋገር ኢትዮጵያ ከሰባት ስምንት ወር በፊት

በተለያየ ፖኬት ያለ ችግር ሳይሆን እንደ ሀገር ከፍተኛ መናጥ ውስጥ የወደቅንበት እንደ ሀገር መቀጠላችንም አሳሳቢ የሆነበት ጊዜ ነበር። ዛሬን በምንም መመዘኛ ከዚያ ጊዜ ጋር እንዳታመሳስሉት፣ በብዙ እጥፍ እንሻላለን።

በእርግጥ የዛሬው ይብሳል ብለው የሚናገሩ ሰዎች እንዳሉ አቃለው፣ የዛሬው አይብስም፣ የነገው ደግሞ እጅግ የተሻለ ይሆናል። በሀገሪቱ የህግ የበላይነት ማረጋገጥን በተመለከተ በሰጡት ምላሽ ደግሞ በአጭር ቋንቋ የህግ የበላይነት ይረጋገጣል። ብዙ ታግሳችኋል፣ አሁን ጥቂት ቀን ታገሱ።

መፈናቀል መቼ ይቆማል ለሚለው ጥያቄ ምላሽ ነበራቸው። መፈናቀል መቼ ይቆማል ለተባለው አፈናቃዮች መፈናቀል ነውር መሆኑ ሲገባቸው ነው። አንድን ብሔር፣ አንድን ቡድን ማፈናቀል ብቻ ሳይሆን ፈንጋዮችና አፈናቃዮች ካሉ ሚስቶቻቸውንም ገፍትረው

ከቤታቸው ማውጣታቸው ስለማይቀር ማዕቀፍ እንጂ መገፍተር የማያዋጣ መሆኑን በተደጋጋሚ በማስተማር ሲቀየር ይቆማል። የመንጋ ፍትህ መበራከት አሳሳቢ ነው ለተባለውም ያሉት አለ። አሁን ያለው ሁኔታ አምባገነን መንግሥት አያስፈልገንም፣ ዴሞክራሲ ያስፈልገናል፣ ሰላም ያስፈልገናል፣ ልማት ያስፈልገናል ብለው

አምርረው የታገሉ ህዝቦች መንግስት ዴሞክራሲ ያስፈልጋል ሲል የመንጋ አምባገነኖች ግን ተበራክተዋል። አምባገነንነት የማያስፈልገው ለመንግቻ ሳይሆን ለመንጋ ቡድንተኞች ጭምር ነው ህግ የሚያስፈልገው።

አድማጮች፣ ጠቅላይ ሚኒስትር አብይ ወቅታዊና አንገብጋቢ ናቸው ባሏቸው ጥያቄዎች ላይ የሰጡትን ምላሽና አጠቃላይ የውይይቱን ይዘት የሚዳስስ ቀጣዩን ፕሮግራም ቅዳሜ ምሽት ይጠብቁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አሁን አድማጮች፣ ሳይንስና ህይወት ይቀጥላል።

በልማትና በቴክኖሎጂ ወደ ኋላ የቀሩ ናቸው በሚባሉ ሀገሮች ውስጥ የማህበራዊ ሚዲያው የጎላ ጥቅም ሊያስገኝ የሚችልበት ሁኔታ እስካሁን አልተመቻቸም የሚሉ ብዙ ናቸው በተለይ በሃይማኖት በቋንቋ በዘር በባህል ባለብዙ ስብጥር ህዝቦች ባሏቸው ሀገሮች ውስጥ የማህበራዊ ሚዲያ አጠቃቀም ጥንቃቄ ሊደረግበት ይገባል የሚሉም አሉ

የጋዜጠኝነትና የኮሚኒኬሽንስ መምህር ዶክተር ዘነበ በየነን የሎስ አንጀለሱ ሪፖርተራችን ዳንኤል አርጋው አነጋግሯቸዋል። ማህበራዊ ሚዲያዎች ከሚሰጧቸው ዘርፈ ብዙ ጠቀሜታዎች መካከል ማህበራዊ፣ ኢኮኖሚያዊ፣ ብሎም ፖለቲካዊ ይዘት ያላቸውን ርዕሶችን በማንሳት

ሀሳብ ለሀሳብ ለመለዋወጥ የሚረዳ አይነተኛ የጋራ መገልገያ የመረጃ ማስተላለፊያ ዘዴ ነው። ዋና ዋና ተብለው ከሚታወቁት ማህበራዊ ሚዲያ መካከል ፌስቡክ፣ ትዊተር፣ ዋትሳፕ፣ ቴምብለር፣ ኢንስታግራም እና ስናፕቻት የመሳሰሉት ናቸው። ማህበራዊ ሚዲያ ከሚሰጧቸው መጠነ ሰፊ ጠቀሜታዎች ጎን ለጎን ለእኩ የዓላማ እየዋለ መሄዱንም በመስኩ ጥናት ያደረጉ ባለሙያዎች ይናገራሉ። ከቅርብ ጊዜ ወዲህ በአንዳንድ ተጠቃሚዎች ዘንድ እያየ ያለነው ተግባር

ለዚህ ሆነኛ ማሳያ ነው። ህዝብን ከህዝብ ጋር አደጋ ውስጥ ሊጥሉ የሚችሉ የሐሰት ዜናዎችን በማሰራጨት ለግጭትና ጥላቻ፣ እንዲሁም ለስነ ልቦና የቀውስ እየዳረጉ መሆኑም ይታወቃል። ሀገራዊ አንድነትን ለመናድ ሌት ተቀን በህቡ የፌስቡክ አካውንት በመክፈት የተዛባ መረጃ ለህዝቡ በማቀበል የሚሰሩ መኖራቸውም የአደባባይ ሚስጥር ነው።

በዩኒቨርሲቲ ኦፍ ሚሲሲፒ የጋዜጠኝነትና ኮሚኒኬሽን መምህርና የዓለም አቀፍ ፕሮግራሞች አስተባባሪ እንዲሁም በአዲስ አበባ ዩኒቨርሲቲ በምርምር ጥናት በአሁኑ ጊዜ እረፍት ላይ ያሉት ዶክተር ዘነበ በየነ የማህበራዊ ሚዲያ አጠቃቀምና የወደፊቱ ፈተናዎቹ በሚሉና በማህበራዊ ሚዲያ መረጃ አሰጣጥና ጥንቃቄዎቹ ዙሪያ

ቆይታ አድርገናል። ችግሩ ከቁጥጥር ውጭ ከመሄዱ በፊት በአፋጣኝ በውይይት መፍትሄ የመሻቱን አስፈላጊነት በማስረዳት ዶክተር ዘነበ በየነ ይጀምራሉ።

ስለ ሶሻል ሚዲያ ብዙ ብዙ ማለት የሚቻልበት ወቅት ይመስለኛል። በመታደልም ባለመታደልም ሆኖ እንግዲህ በመላው ዓለም ላይ እንደምናየው ሶሻል ሚዲያ ጥቅምም፣ እድልም ፈተናም ይዞ ነው የመጣው። ስለዚህ ጥያቄው መሆን ያለበት እድሉን ተጠቅመን ፈተናውን እንዴት መቀነስ እንችላለን የሚለው ትልቁ የቤት ስራ ይመስለኛል። ለሁላችንም ኃላፊነት አለብን የምንል እንደ ግለሰብም እንደ ተቋምም በአንክሮ

ልንመለከተው የሚገባ ምክንያቱም በእንደዚህ አይነት ጉዳይ ነገሮች ከቁጥጥር ውጭ ከወጡ መመለስ በጣም አደገኛ ስለሚሆን ገና ከመጀመሪያውንም ጀምሮ በእንደዚህ አይነት ጉዳይ ላይ መዋየት መመካከር ያስፈልጋል። መፍትሄ ሊሆኑ የሚችሉ ነገሮችን መዳሰስ ያስፈልጋል። ፈተናው ምንድን ነው የሚለውን ነገር በአንክሮ መገንዘብ ይገባል። ይሄንን ስናደርግ ነው እንግዲህ እድሉን በደንብ አድርገን ልንጠቀምበት የምንችለው አለበለዚያ ግን መርዝና መድኃኒት

ተቀላቅሎ እንደመጠቀም ስለሚሆን መጠንቀቅ ያስፈልጋል። በማህበራዊ ሚዲያ የሰዎችን ሞራል የሚሰብሩ መልእክቶች በማስተላለፍ ላልተፈለገ ሁከትና ብጥብጥ እንዲሁም የግለሰቦችን ስም በማጥፋት የሀሰት ዜናዎችን በማሰራጨት መሳደብ፣ ማዋረድ፣ እርቃን የሚያሳዩ ምስሎችን መልቀቅ፣ ጠያፍ ተግባራትን በግለሰቦች ላይ ማሰራጨት በማህበራዊ ሚዲያዎች ላይ እያየናቸው ያሉ ክስተቶች ናቸው። ይህ እየተዛመተ ያለው ሀገራዊ ችግር በህዝብና በሀገር ላይ የሚፈጥረው አሉታ ተጽዕኖ ምንድን ነው? እስኪ ዶክተር

ይሄ በመጀመሪያ ከፍተኛ ችግር ለሁሉም ሀገሮች ማለት ይቻላል። ምናልባት ድግሪው ሊለያይ ይችላል። ከፍተኛ ፈተና የሆነ ነገር ነው። በተለይ ወደ ኢትዮጵያ በምንመጣበት ሰዓት ላይ ደግሞ ቅድም እንዳልኩት በተለይ የኅብረተሰባችን የመረጃ አጠቃቀም ብዙም ባልጎለበተበት፣ በእንደዚህ አይነት ጉዳዮች ላይ ሀሳቦች ላይ የመወያያ መድረኮች በሌሉበት እንደወረደ ከሌሎች አካባቢ የምናገኘውን ነገር መሬት ላይ እያወረዱ የም

የምንጠቀማቸው ነገሮች ከፍተኛ ጉዳት እያመጡብን ነው። እንዳልከው በህይወት ያሉ ሰዎችን ሞተዋል እያልን ሶሻል ሚዲያ ላይ መልቀቅ፣ ሌሎቻችን የዛን ነገር እውነተኝነቱን እንኳን ሳናረጋግጥ ለጥቂት ደቂቃ እንኳን ሳናስተውል፣ ግራና ቀኝ ሳንመለከት፣ እውነትነቱን ሳናረጋግጥ ሼር እናደርጋለን። ይሄ በጣም በጣም ከፍተኛ ኃላፊነት የጎደለው ስራ ነው። በፊት በፊት ምንድን ነበረ የሚባለው ከመናገር

በፊት ሁለቴ አስብ ነው። አሁን ክሊክ ከማድረግህ ከማድረግሽ በፊት

ሁለት ሶስቴ ማሰብ ያስፈልጋል። ምክንያቱም አንድ ጊዜ የምንለቀው መረጃ በነገራችን ላይ ልክ እንደ ሰደድ እሳት ነው፣ ልንቆጣጠረው የማንችለው። በተለያየ መልኩ የአንድን አገር እሴት ባህልን ከማውደም አደጋ ከመፍጠር ጀምሮ ሕብረተሰብን ከማጋጨት፣ ያልተፈጠረ ነገርን ተፈጠረ ብሎ ዜና ማሰራጨት፣ ወይም ሌሎች ሀገሮች የተደረጉ ነገሮች ኢትዮጵያ ውስጥ እንደተደረጉ አርጎ ማቅረብ ምን እየጠበቃችሁ ነው

ወገንህ እንደዚህ የሆነ ነው፣ ወገንህ እንዲህ እየተደረገ ነው የሚል ነገር ኃላፊነት የጎደለው ምናልባትም ብዙ ዋጋ ሊያስከፍለን እንደሚችል መገንዘብ መቻል ያለብን ይመስለኛል። እና ሁልጊዜ እንደዚህ አይነት ነገር በሚመጣበት ሰዓት መንግስት ምን እያደረገ ነው እያልን ሁላችንም ወደ መንግስት ጣታችንን የመቀሰር አዝማሚያ አለ። ይሄ በነገራችን ላይ በጣም ጎጂ ነገር ነው። ምክንያቱም እንደዚህ አይነት ነገር ሰላምን የመጠበቅ በህብረተሰብ መካከል ያለን ግንኙነት ከአመታት

ከትውልድ ትውልድ ወደ ትውልድ ሲሸጋገር የነበረ እሴትን የመጠበቅ የሁላችንም ኃላፊነት ነው። መንግስት ይመጣል ይሄዳል። አሁን በቅርብ ባለፉት ሀያ ዓመት ባልሞላ ጊዜ ውስጥ የኢትዮጵያን ታሪክ በምንመለከትበት ሰዓት በሆነ ሰዓት አቶ መለስ ነበሩ። ከዛ በኋላ አቶ ኃይለማርያም ተተኩ። አሁን ዶክተር አብይ ይገኛል። መንግስት ይመጣል ይሄዳል። ስለ መንግስት አይደለም ጭንቀቱ። ጭንቀቱ ህዝብን፣ ሀገርን በኃላፊነት አቆይቶ ወደሚቀጥለው ትውልድ ማስረከብ ነው። ያን ነገር እያደረግን ነው ወይ? በጣም በሚያሳዝን ሁኔታ ኃላፊነት በጎድ

የሚገደለው ሁኔታ ሶሻል ሚዲያ ላይ የምናደርገው ነገር አንዳንዴ ቆም ብሎ ለሚመለከት ሰው እንደ ሰው ሀገሩን ለማጥፋት እንደዚህ ካት የሚሰራበት ምክንያት ምንድን ነው የሚለውን ጥያቄ አስጠይቀናል። እና ኃላፊዎች ይለዋወጣሉ። መንግስት ይመጣል ይሄዳል። ሀገርና ህዝብ ግን እዛው ነው፣ ዘላለማዊ ነው። ማሰብ ያለብን ስለ ህዝብ ነው። ማሰብ ያለብን ስለ ሀገር ነው። ማሰብ ያለብን ስለ መጪው እድላችን ነው፣ ስለ ወደፊቱ ትውልድ ነው። መቼም ልጁን የማይወድ ግለሰብ አለ ብዬ

ቃል አባት፣ እናት ለልጆቹ ይቆረቆራል፣ ያስባል፣ ይጨነቃል። ስለዚህ ለልጆቻችን ምንድን ነው የምናወርሳቸው፣ ምንድን ነው የምናስተምራቸው የሚለውን ነገር ማሰብ ያስፈልጋል እና አንድ እንደ ኃላፊነት የሚሰማው ዜጋ ወይም የህብረተሰብ አካል ሁላችንም በእንደዚህ አይነት ስራ ላይ ልንንቀሳቀስ ይገባል። ይሄ የመንግስት ኃላፊነት ብቻ አይደለም። እርግጥ መንግስት ትልቅ ኃላፊነት ሊኖርብ ይችላል፣ ግን በዋናነት ሁላችንም የራሳችን የሆነ

ኃላፊነት ይኖራል። እንደዚህ አይነት ነገር በሚደረግበት ሰዓት፣ ሀሰት የሞላው መረጃ በሚተላለፍበት ሰዓት ህብረተሰብን አንድን የህብረተሰብ አካል ከሌላ ህብረተሰብ አካል ጋር ለማጋጨት የሚደረጉ ጥረቶችን ሁላችንም ልንቃወም ይገባል። ይህንን ነገር ደግሞ የምናደርገው ሌላ የጥላቻ ንግግር በማስፋፋት አይደለም። ጥላቻን በጥላቻ ማሸነፍ አይቻልም። በነገራችን ላይ በተደጋጋሚ ሁሉም ሰው እንደሚለው ጥላቻን ማሸነፍ የሚቻለው ኃላፊነት በተሞላ

ግር ንግግር ኃላፊነት በተሞላ ሀሳብ ማንሸራሸር ስንችል ያ ጥላቻ የተሞላው ሀሳብ ምናልባት ባዶነቱ እርቃንነቱ ጎልቶ ይወጣል እና እዛ ጋር በጣም በጣም ሊሰራ ይገባል። ዶክተር ዘነበ እንደውም በማህበራዊ ሚዲያ ውስጥ በፌስቡክ፣ ትዊተር ወዘተርፈ የምንጋራቸው መረጃዎች ለሌሎች ለማድረስ በጥንቃቄ እውነታውን መመርመር የምንችልባቸው ሙያ ዘዴዎች እንዴት ናቸው? በመሰረቱ በመጀመሪያ ደረጃ ሶሻል ሚዲያ ድረገጾች ላ

ላይ ጓደኝነት ስንጠየቅ እነማን ናቸው የሚሉትን ነገር ማወቅ ያስፈልጋል የሰዎቹ ስም ስላለ የሰዎቹ ምስል ስላለ ብቻ እነዛ ሰዎች ናቸው ብሎ ከነዛ ሰዎች ጋራ መደመር መተባበር እነሱ ድረገጽ ላይ መገኘት ሌሎችንም ያሳስታል ሁልጊዜ በነገራችን ላይ ጓደኝነት ስንቀበል አንዳንዴ የምናደርገው ነገር ከሰዎቹም በዘለለ ሁኔታ እነማን ናቸው ጓደኞቻቸው የሚለውን ነገር እናያለን እና አንዳንዴ እኛ

ፈተሽ የሚገባንን መስራት የሚገባንን ስራ ባለመስራታችን ሌሎችንም ሰዎች ልናሳስት እንደምንችል በመገንዘብ ከእንደዚህ አይነት ነገር መጠንቀቅ ያስፈልጋል። ሌላው ግን ትልቁ ነገር በመጀመሪያ ደረጃ ሶሻል ሚዲያ ገኖ እንዲወጣ ያደረገው ነገር ምንድን ነው ብሎ መጠየቅ ያስፈልጋል። ይሄ በመሰረቱ በአብዛኛው የመረጃ

እጥረት ነው። መገናኛ ብዙሃኖቻችን ዋና ዋና ሜይንስትሪም ሚዲያ የምንላቸው በዋናነት ሁሉንም ማለት አይቻልም፣ አንዳንዶቹ መረጃን በጊዜው የመልቀቅ የመስጠት ለህዝብ የማስተላለፍ ችግር አለባቸው። ሶ ይሄንን ትልቅ ክፍተት

ሶሻል ሚዲያው ሞልቶታል። በጣም በሚያሳዝን ሁኔታ እንግዲህ በዋናነት እነዚህ ትላልቅ ወይንም ደግሞ ሜንስትሪም ሚዲያ የምንላቸው ሁላችንም እንደምናውቀው ጆርናሊዝም የምንለው ራሱ እንደ ፕሮፌሽን ሳያጣራ አንድ

የመገናኛ ብዙኃን ባለሙያ መረጃን ለሕዝብ አያስተላልፍም ብለን እናምናለን። በተግባር መሬት ላይ አንዳንዴ ሁነታው ሌላ ቢሆንም ይሄ አንድ ፕሪንሲፕል ነው። ስለዚህ እንደዚህ አይነት ነገሮች ወደ ሶሻል ሚዲያው ስናመጣ ሶሻል ሚዲያውን በእንደዚህ አይነት ተጠያቂነት ምናልባት ልናደርግ ወይ፣ ሜንስትሪም ሚዲያው ያለበትን አይነት ተጠያቂነት ሶሻል ሚዲያው ላይ ማድረግ ሊከብድ ይችላል። አይቻልም ማለት አይደለም፣ ይከብዳል። መፍትሄ ሊሆን የሚችለው

ነገር ምንድን ነው? እነዚህ ዋና ዋና መገናኛ ብዙሃን ወይም ሚዲያዎች ሶሻል ሚዲያ ላይ ድረገጽ ኖሯቸው መረጃም ቶሎ ቶሎ ቢለቁ ቅድም እንዳልኩት የጥላቻ ንግግርን ማሸነፍ የምንችለው በጥላቻ ንግግር ሳይሆን መረጃ በመስጠት ሲቪላይዝድ በሆነ

ኃላፊነት በተሞላበት ንግግር ነው እነዛን ማሸነፍ የሚቻለው። እና እንደ በተቻለ መጠን ትምህርት ቤቶች አካባቢ እንደነዚህ አይነት ስልጠናዎችን እየሰጡ ምክንያቱም በአብዛኛው ወጣቱ ስለሆነ የሶሻል ሚዲያ ተጠቃሚ የሚሆነው ከእንደዚህ አይነት ነገር እንዲታቀቡ ማድረግ

በመሰረቱ አንድ የውሸት አካውንት ከፍቶ እንደዚህ አይነት መረጃ የሚያስተላልፍ ሰው ምንድን ነው የሚጠቀመው? ምን አይነቱስ አላማ ይዞ ነው የሚንቀሳቀሰው? እንደዚህ አይነት ነገር አገር ሊያፈርስ እንደሚችል እያወቀን፣ ህዝብን ከህዝብ ጋር ሊያጋጭ እንደሚችል እያወቀን እነዚህ ሰዎች በመጀመሪያ ደረጃ ምን እንጠቀማለን ብለው እንደዚህ አይነት ነገር ውስጥ እንደሚገቡ አይገባኝም። እኛም ባለማወቅ የእነሱ ተባባሪ ይሆን ነው ቅድም እንዳልኩት እነሱ የሚያስተላልፉትን መረጃ በመቀበል

ሌሎች ጓደኞቻችን በማስተላለፍ ለቤተሰቦቻችን በማጋራት የእነሱ ፕላትፎርም እየሆንን ብላቸው ነው። እንደ በቀቀን እነሱ የሚያስተላልፉትን ነገር እያስተጋባን ነው። ስለዚህ እኛም የዛ ችግር ተጋሪዎች ነን። ዶክተር ዘነበ በየነ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። ጊዜርስልኝ ዳንኤል እኔም አመሰግናለሁ። ስለተካቸው ይመደል ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።

አድማጮች ቅንብራችን ወይም የምሽቱ ዝግጅት እያለቀ ነው። ቀጣዩ ባህልና ማህበረሰብ ይሆናል።

አሁን ዞር ስል እንደገና ልጥቅን እየተዘጋጀሽ ለሌላውን ይቅርታ ትኛለሽ። ይቅርታ እኮ ትልቅ ነገር ነው። ይቅርታ እኮ ትልቅ የማህበረሰቡ እሴት ነው። ይቅርታ እኮ ቆይ፣ እንደውም ተውት፣ ይሄንን በኋላ ማረገው ንግግር ላይ አጽንኦ ሰጥቼ እናገረዋለሁ። ሸበት በ አስጨንቋል። በቃ የፈጀው ንፍች ከደሞዝ ላይ አንድ ባንኪያ ስኳር ይቆረጥ። በአንድ ደገሚ የእንጀራ ገመድሽ የሚቆረጥ ደግማ ነው። አልደግመም።

በትዕይንቱ ከሚታዩት ምልልሶች ያንዱ ነው ያደመጣችሁት። እድልና የንጉሥነሽ የሚጫወቷቸው ገጸ ባህርያት ምን ልታዘዝ የጨዋታው መጠሪያ ነው። በቀልዳ ቀልድ ለዛ የተዋበው የፖለቲካ ስላቅ በሥነ ጽሑፍ በመድረክ አሊያም በስላዊ ስራዎች አማካኝነት

በማህበረሰብ ውስጥ እየታዩ ያሉ ማህበራዊ ህጸጾችንና ክስረቶችን ለመንቀስና ለመተቸት የሚውል የጥበብ ዘዬ ነው። ፈታ ዘና ብለው እንዲከተሉት የሚፈቅደው ይህ የጥበብ ዘዬ ታዲያ በአጫጭር ትዕይንቶች ሞላ እንጂ ከኮርኳሪነቱ ጋር ቀልጠፍ ያለው ቅብብል ጭብጡን በቅጡ ከታዳሚው ከማድረስ ግን አያገደውም። ዘዬው በግለሰቦች የተፈጸሙ ድርጊቶችን ብቻ ሳይሆን በቡድኖች አሊያም በተቋማት በአስተዳደርና በመንግስት ሲደረጉ የሚስተዋሉ

ነገር ግን ያልሆኑ ያላቸውን ጉዳዮች ይተቻል ያጣጥላል እናም አሁን አሁን ከምን ልታዘዝ ካፌ ዘልቀናል ከምን ልታዘዝ ካፌ ዘልቀን ነበር ሰዓቱ ግን አለቀ አዲሱ ባህልና ማህበረሰብ ለዛሬ ቀድኖ አይመስልም አዎ

በዚሁ መሰጠው ስለ ያለ አንድ ፕሮግራም እሰጥሃለሁ። ስኳር ለቃር ይሆናል የሚለው እሱ ሌላ ጥሩ ርዕስ ነው። አዲሱ ታዲያ ይህን የጀመርነውን ለማስታወቅ ያህል የፖለቲካ ስላቅ የያዘው ዝግጅት ምልታዘዝ በእሁዱ የራዲዮ መጽሄት ከሚቀርቡ ቅንብሮቻችን አንዱ ነው። ሌላም እንግዳ አሉት፣ ድንገተኛ እንግዳ ጋብዞ አጫውቷል። እሳቸውንም እንጋብዛለን። ስም አልጠራም፣ ሚስጥር ነው ለእሁድ

ወደንገናኝ አድማጮች የማጠቃለያ ዜና አሰምተን ነው የምንለያየው። አዳነች ዘውግን መሰረት ባደረገ የፌዴራሊዝም ስርዓት ምክንያት በተለያዩ የሀገሪቱ ክፍሎች የሚቀሰቀሱ ግጭቶችና የደቦ ፍትህ በኢትዮጵያ የተገኘውን አንጻራዊ ሰላም አደጋ የጋረጠበት ነው ሲል ሰማያዊ ፓርቲ አስጠነቀቀ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በመጪው ማክሰኞ የምክር ቤት ምርጫ ሊካሄድ ጥቂት ቀናት በቀሩበት በአሁኑ ወቅት

ህጋዊ ፈቃድ የሌላቸው ፍልሰተኞችን በሚመለከት አዲስ ፍርሃት ለማስፈን እየሞከሩ ነው ተባለ። በገፍ ወደ ዩናይትድ ስቴትስ ድንበር እየተጓዙ ያሉትን የማዕከላዊ አሜሪካ ፍልሰተኞችን ለማቆም 15,000 የሚሆኑ የዩናይትድ ስቴትስ ወታደሮች ከሜክሲኮ ጋር ወደሚዋሰነው ድንበር ሊላኩ እንደሚችሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ገልጸዋል። አደገኛ ሰዎች ናቸው ብለዋል ፕሬዚደንት ትራምፕ ስለ ፍልሰተኞቹ ሲናገሩ

ቀደም ሲል ደግሞ በጣም መጥፎ ቀማኞችና ወረበሎች ናቸው ብለዋቸው ነበር። የኢንዶኔዥያ የባህር ኃይል ጠላቂዎች በጃባ ባህር ላይ ከተከሰከሰው ጄቲ 610 የላይን አየር መንገድ በረራ አይሮፕላን ጥቁር ሳጥኖች አንዱን ማግኘታቸውን ገልጸዋል። ጄት አይሮፕላኑ ከጃካርታ እንደተነሳ በጥቂት ደቂቃዎች ውስጥ ነው የተከሰከሰው።

እስያ ውስጥ በብዙ መቶዎች የሚቆጠሩ የጉግል ሰራተኞች ዛሬ ለአጭር ጊዜ ከስራ የመውጣት አድማ መጥተዋል። የጉግል ኩባንያ የጾታዊ ወከባንና የስራ ቦታ ባህልን አያያዝ በሚመለከት በዓለም ደረጃ የሚካሄደው ተቃውሞ አካል ነው። አብዛኞቹ ሴቶች የሆኑ በብዙ መቶዎች የሚቆጠሩ ሌሎች ሰራተኞች ደግሞ ዛሬ በዓለም ዙሪያ ካሉት የጉግል ኩባንያዎች ከስራ የመውጣት አድማ ያደርጋሉ ተብሎ ይጠበቃል።

የተከበራቸው አድማጮቻችን ለምሽቱ ያዘጋጀነው እዚህ ተጠናቋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። ባልደረቦቻችን ጋር እንሰናበታችኋለን። አሁን የትግርኛ እኔ አዳኒ ፍሳዬ እና እሺ፣ ስንት ጊዜ ተደጋግመት ተናገረን። እሺ